እንደምናመሻችሁ። በመጀመሪያም አርእስተ ዜናውን ነሆ። የአውሮፓ ህብረት የአገር መሪዎች ና የመንግስት ተወካዮች እንዲሁም ከ30 በላይ የአፍሪቃ ሀገራት ተወካዮች ሮብለት ማልታ በሚካሄደው የአውሮፓ የስደተኞች ጉባኤ እንደሚሳተፉ ተገለጸ። ግብፅ ውስጥ ከደረሰው የሩሲያ የአይሮፕላን አደጋ በኋላ ሩሲያ ባለፉት 24 ሰዓታት ውስጥ 11 ሺ ዜጎቿን ከግብፅ አስወጣች። በቡሩንዲ ከፖለቲካ ጋር ተያይዞ የተነሳው አመፅ እንደቀጠለ ነው። እንደ ሰብአዊ መብት ተሟጋቾች ከሆነ በዚህ ሳምንት መጨረሻ ብቻ ቢያንስ አስር ሰዎች በዋና ከተማ ቡጁምቡራ ተገድለዋል። ምዕራብ ዮርዳኖስ ውስጥ በተጣሉ ሁለት ጥቃቶች አንድ ሰው ሲገደል አምስት መቁሰላቸው ተገለጸ። ዜናው በዝርዝር የአውሮፓ ህብረት የሀገር መሪዎችና የመንግስት ተወካዮች እንዲሁም ከ30 በላይ የአፍሪቃ ሀገራት ተወካዮች ሮብለት ማልታ መዲና ቫሌታ በሚካሄደው የአውሮፓ የስደተኞች ጉባኤ እንደሚሳተፉ ተገለጸ። ለሁለት ቀናት የሚዘልቀው ጉባኤ እንደተጠናቀቀም የአውሮፓ አባል ሀገራቱ ከሁለተኛው የዓለም ጦርነት በኋላ እንደዚህ በርካታ ቁጥር ያለውን ሰው ለስደት ስለዳረገው ቀውስ ቀጣይ ስብሰባ ይኖራቸዋል። ከ28ቱ የአውሮጳ አባል ሀገራት 24ቱ የሀገር መሪዎቻቸውን ወይም የመንግስት ተወካዮቻቸውን ወደ ማልታ እንደሚልኩ ታውቋል። በዚህ ጉባኤ ላይ ግብዣ የተደረገላቸው 35 የአፍሪቃ መሪዎችም ይገኛሉ ተብሎ ይጠበቃል። ከእነዚህ ሀገራት መካከል ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ግብጽ፣ ጅቡቲ ና ደቡብ ሱዳን ይገኙበታል። አልጄሪያ፣ ኖርዌይ፣ አይስላንድ እና ስዊዘርላንድ በታዛቢነት ይሳተፋሉ። ከዚህም በተጨማሪ የተባበሩት መንግስታትና ሌሎች ዓለም አቀፍ ድርጅቶች ግብዣ ተደርጎላቸዋል። ሩሲያ ባለፉት 24 ሰዓታት ውስጥ ግብጽ ውስጥ የሚገኙ 11000 ሀገር ጎብኚ ዜጎቿን አስወጣች። ዛሬ ሁድም ከፍተኛ ቁጥር ያለው ህዝብ ወደ ሀገሩ እንደሚመለስ የሩሲያ ምክትል ጠቅላይ ሚኒስትር አርካዲ ድቮር ዶቪችን ዋቢ አድርጎ የሩሲያ ዓለም አቀፍ የዜና ኤጀንሲ ሪያ ዘግቧል። እንዲሁ 2000 የሚጠጉ የብሪታንያ ሀገር ጎብኚዎች ከግብጽ ሻርም ኤልሼህ ወደ ሀገራቸው መመለሳቸው ዛሬ ተዘግቧል። ግብፅ ውስጥ ከደረሰው የሩሲያ የአይሮፕላን አደጋ በኋላ ሩሲያ የግብጽ ሙሉ በሙሉ በረራዎቿን ላልተወሰነ ጊዜ በመሰረዟ ምክንያት 80ሺ የሚጠጉ ሀገር ጎብኚዎች መመለሻ አጥተው ግብፅ ውስጥ ነበሩ። ባለፈው ሳምንት ቅዳሜ በደረሰው አደጋ በአይሮፕላን ውስጥ የነበሩት 224 ተሳፋሪዎች በጠቅላላ ህይወታቸውን አጥተዋል። ጀርመንና ሌሎች የምዕራብ ሀገራት የአደጋው መንስኤ ራሱን እስላማዊ መንግስት ሲል በሚጠራው ቡድን የተፈጸመ የቦምብ ጥቃት ነው ሲሉ ያምናሉ። ግብጽ ውስጥ የሚገኘው የአሸባሪው ቡድን ለደረሰው አደጋ ኃላፊነት ቢወስድም የግብጽ ባለስልጣናት ምንም ማረጋገጫ የለም በሚል ውድቅ አድርጓል። ቡድኑ ጥቃቱን የፈጸመው ሩሲያ ሶሪያ ውስጥ ለምታካሄደው የአየር ጥቃት አጸፋ እንደሆነ ቢገልጽም አደጋው እንዴት እንደደረሰ አላስታወቀም። የሶማሊያ የህዝብ ተወካዮች ምክር ቤት አባል የሙሐመድ አህመድ ጉርሃን ሕይወት ማለፉን ጠቅላይ ሚኒስትሩ ዛሬ ተናገሩ። የጉርሃን ሕይወት ያለፈችው ትናንት አንድ ታጣቂ በተኮሰባቸው ጥይት መቁሰላቸው ከተሰማ ጥቂት ሰዓታት በኋላ ነው። የሶማሊያ ጠቅላይ ሚኒስትር ኦማር አብደራሺድ አሊ ሻርማርክ እንደተናገሩት ሚኒስትሩ ሞቃዲሾ ከተማ ውስጥ ወደ ምክር ቤት በማምራት ላይ ሳሉ ነበረ ታጣቂው መኪናቸው ላይ ጥይት ያርከፈከፈው። ለጥቃቱ እስካሁን ኃላፊነት የወሰደ አካል ባይኖርም ተጠርጣሪው ሶማሊያ ውስጥ መሰረቱን ያደረገው የአሸባብ ቡድን ነው። እንደዚህ አይነት የፈሪ እርምጃዎች በተደጋጋሚ የበርካታ የምክር ቤት አባላትን ህይወት ቢቀጥፍም የሶማሊያን ህዝብ ተስፋ አያስቆርጥም ወይም ከዓላማው አያደናቀፍም ሲሉ ጠቅላይ ሚኒስትሩ ተናግረዋል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚተላለፈውን የዓለም ዜና ነው። በምስራቅ አፍሪካዊት ሀገር ቡሩንዲ ከፖለቲካ ጋር ተያይዞ የተነሳው አመፅ እንደቀጠለ ነው። እንደ ሰብኣዊ መብት ተሟጋቾች ከሆነ በዚህ ሳምንት መጨረሻ ብቻ ቢያንስ አስር ሰዎች በዋና ከተማዋ ቡጁንቡራ ተገድለዋል። ለሶስተኛ ዙር የስልጣን ዘመን ምረጡኝ በማለታቸው በሀገሪቱ ህዝባዊ አመፅ እንዲካሄድ መንስኤ የሆኑት ፕሬዚዳንት ፒየር ንኩሩንዚዛ በተቃዋሚዎቻቸው ላይ ጠንካራ እርምጃ እንደሚወስዱ እየዛቱ ይገኛሉ። መንግስት ባወጣውና ሌሊቱን በሚያበቃው የአምስት ቀናት ቀነ ገደብ መሰረት ሲቪሉ ማህበረሰብ የጦር መሳሪያውን ካላስረከበ ጠንካራ የፖሊስ እርምጃ ይጠብቋል። እንደ ሰብአዊ መብት ተሟጋቾች ገለጻ እስካሁን ሆን ተብሎ ከሁለት መቶ በላይ ተቃዋሚዎች እንዲገደሉ ተደርጓል። አመፁ ከጀመረበት ሚያዝያ ወር አንስቶም ከ210 ሺህ በላይ ሰዎች ተጠናክሮ የቀጠለውን አመፅ ሽሽት ከቀያቸው ተፈናቅሏል። በቡሩንዲ ወቅታዊ ሁኔታ ላይ የተባበሩት መንግስታት የጸጥታው ምክር ቤት ሰኞ እለት ይወያያል ተብሎ ይጠበቃል። ምዕራብ ዮርዳኖስ ውስጥ በተጣሉ ሁለት ጥቃቶች አንድ ሰው ሲገደል አምስት መቁሰላቸው ተገለጸ። ፖሊስ ጥቃቱን ያደረሰው አንድ ፍልስጤማዊ ናብሎስ ውስጥ እስራኤላውያን በተሰበሰቡበት ቦታ በመኪና ሰርጎ በመግባቱ እንደሆነ አስታውቋል። ሶስት ሰዎች የመቁሰል አደጋ ሲደርስባቸው ፖሊስ ፍልስጤማዊውን ተኩሶ እንደገደለ ገልጿል። በሌላ ጥቃት ከኢየሩሳሌም በስተደቡብ በኩል አንዲት ፍልስጤማዊ የአይሁዳውያን መኖሪያ ሰፈር ላይ የጥበቃ ሰራተኛን በስለት መውጋቷ ተነግሯል። ጠባቂው ቀላል የመቁሰል አደጋ ሲደርስበት፣ ጥቃት ፈጽማለች የተባለችው ደግሞ በጥይት ተመታ በሆስፒታል እንደምትገኝ ተገልጿል። ካለፈው ጥቅምት ወር አንስቶ እስራኤል ምስራቅ ኢየሩሳሌምና ምዕራብ ዮርዳኖስ ውስጥ በእስራኤላውያንና በፍልስጤማውያን መካከል የተነሳው ግጭት እንደቀጠለ ነው። እስካሁን ዘጠኝ እስራኤላውያን ሲሞቱ በተመሳሳይ ጊዜ የሰባ አራት ፍልስጤማውያን ሕይወት ጠፍቷል። ሰባት ሺ አምስት መቶ የሚጠጉ ስደተኞች ዛሬ የግሪክ መዲና አቴንስ ይገባሉ ተብሎ ይጠበቃል። ከአቴንስ 8 ኪሎ ሜትር ርቀት ላይ የምትገኘው የፒሪየስ ወደብ ዛሬ በደረሱት ሶስት መርከቦች ተሳፍረው የነበሩት አብዛኞቹ ሰዎች የመጡት በሌስፖስ ደሴት በኩል አድርገው መሆኑ ተገልጿል። መርከቦች ባለፈው ሳምንት የስራ ማቆም አድማ በማድረጋቸው የተነሳ ከ25 ሺህ በላይ ሰዎች ወደ ሌላ ቦታ ቀጥለው እንዳይጓዙ ተገደው ነበር። ዛሬ አቴንስ ይገባሉ ተብሎ የሚጠበቁት ስደተኞች በአቴንስ በኩል አድርገው ወደ ሜቄዶኒያ ሰርቢያና ስሎቬኒያ በመጓዝ ኦስትሪያና ጀርመን ይገባሉ ተብሎ ይጠበቃል። ይህ ዶችቨል ነው። በመጨረሻም አረስተ ዜናው በድጋሚ ነሆ የአውሮጳ ህብረት የአገር መሪዎችና የመንግስት ተወካዮች እንዲሁም ከ በላይ የአፍሪቃ ሀገራት ተወካዮች ሮብለት ማልታ በሚካሄደው የአውሮጳ የስደተኞች ጉባኤ እንደሚሳተፉ ተገለጸ። ግብጽ ውስጥ ከደረሰው የሩሲያ የአይሮፕላን አደጋ በኋላ ሩሲያ ባለፉት 24 ሰዓታት ውስጥ 11 ሺህ ዜጎቿን ከግብጽ አስወጣች። በቡሩንዲ ከፖለቲካ ጋር ተያይዞ የተነሳው አመፅ እንደቀጠለ ነው። እንደ ሰብዓዊ መብት ተሟጋቾች ከሆነ በዚህ የሳምንት መጨረሻ ብቻ ቢያንስ አስር ሰዎች በዋና ከተማዋ ቡጁምቡራ ተገድለዋል። ምዕራብ ዮርዳኖስ ውስጥ በተጣሉ ሁለት ጥቃቶች አንድ ሰው ሲገደል አምስት መቁሰላቸው ተገለጸ። ዜናዋ በቃ። መልካም ምሽት።